sansenna tebretsad ግንቦት 27 ቀን 1992 ዓ ም ስርጭቱን አህዶ ያለው ኤፍኤም አዲስ 97.1 በኢትዮጵያ የሬዲዮ ታሪክ አዳዲስ አቀራረቦችንና ዝግጅቶችን ያስተዋወቀ ነበር። ያኔ በቀን ለ18 ሰዓታት አድማጭ ዘንድ ይደርስ የነበረው የጣቢያው ስርጭት በ125 ኪሎ ሜትር ርቀት ክልል ውስጥ ላሉ የአዲስ አበባና የአካባቢው ነዋሪዎች የታሰበ ነበር። ለጣቢያው ጋዜጠኞች ግርታ ይፈጥርባቸው የነበረው ግን ከሐረር እስከ ባሌ ከአርሲስ ከደቡብ አካባቢዎች ይመጡ የነበሩ የስልክ አስተያየቶች ናቸው። ግርታው እንዴት ሊያዳምጡ ቻሉ በሚል ነው። አድማጮቹ የጣቢያውን ዝግጅቶች ለማድመጥ ከነበራቸው ጉጉት የተነሳ መላዘ ይደዋል። ዘዴው አንቴናዎችን ከጣሪያ በላይ መስቀልን ይጠይቃል። በትግራይ ክልል አዲግራት አቅራቢያ ተወልዶ ያደገው አቤል በላይ በዚህ ስልት የሬዲዮ ስርጭቱን ከሚያደምጡት መካከል አንዱ ነበር። በወቅቱ የሁለተኛ ደረጃ ተማሪ የነበረው አቤል ከዝግጅቶቹ መካከል ቀልቡን ያሸፍተው የነበረው በዶክተር ለገሰ ወትሮ ተዘጋጅቶ ይቀርብ የነበረው የሕዋ ሳይንስ የተሰኘው መሰናዶ ነበር። ለዝግጅቱ ከነበረው ውዴታ የተነሳ የሚነገረውን በቅጡ ለመረዳት ቤተሰቦቹንና የአካባቢውን ሰዎች እስከ ማስቸገር ድረስ ይሄዳል። ስላዘጋጁ ዶክተር ለገሰ ይህንን ይላል። ሬዲዮ ፕሮግራም ሲያስተላልፉ ያንን እከታተል ነበር ወይም ደግሞ ያንን ካመለጠኝ እንኳን ፕሮግራም ቅዳሜ ቅዳሜ ነበር፣ ሰዎች እጠይቅ ነበር እና ይነግሩኛል፣ ምን ምን እንዳሉ። እና ብዙ አማርኛም አልችልም ነበር እኔ፣ ግን የሚያወሩት ነገር እሰማለሁ፣ መናገር አልችልም ነበር እና ፋዘርን ደግሞ ያንን ነገር ይተረጉምልናል ቅለል አድርገው ስለሚያስተላልፉ በጣም ተጽዕኖ ፈጣሪ ነገሩ። የዶክተር ለገሰ ትንታኔዎች ከልቡ የገባው አቤል ጥሩ ውጤት አስመዝግቦ በደብረ ማርቆስ ዩኒቨርሲቲ ሲመደብ ያለምንም አወላዳት ለማጥናት የመረጠው ፊዚክስን ነበር። ሁለተኛ ዲግሪውን ለመማር ለአዲስ አበባ ዩኒቨርሲቲ ሲያመለክትም ዶክተር ለገሰ ትኩረት ያደረጉበትን አስትሮፊዚክስ የጥናት መስክ ተከትሎ ነው። ዶክተር ለገሰ የህዋ ሳይንስንና ፊዚክስን የሚያጣምረውን አስትሮፊዚክስ በዶክትሬት ደረጃ በቀዳሚነት ከተማሩ ጥቂት ኢትዮጵያውያን አንዱ ነበሩ። እስከ ድንገተኛ ሞታቸው ድረስም በአዲስ አበባ ዩኒቨርሲቲ የተፈጥሮ ሳይንስ ኮሌጅ ሲያስተምሩ የቆይቱም ይህንኑ ነው። አሁንም ድረስ በአስትሮፊዚክስ ዘርፍ ያሉ ኢትዮጵያውያን ቁጥር አናሳ ነው። የሴቶቹ ቁጥርማ እዚህ ግባ አይባልም። ዶክተር ለገሰ ከወራት በፊት ምክንያቱን ለዶይቼ ቬለ እንዲያስረድተው ነበር። በአስትሮፊዚክስ የሴቶቹ ተሳትፎ ያን ያክል ጎልቶ የሚታይ አይደለም በኢትዮጵያ ውስጥ እና በጣም ጥቂት ናቸው። ግንባር ቀደም ሆኖ የሰሩ ሴቶች ልጆች አሉ። በተረፈ ግን ሌሎቹ በአስትሮፊዚክስ የገፉ የሉም፣ ምክንያቱም አስትሮፊዚክስ ትንሽ ከበድ የሚል የትምህርት ክፍል ስለሆነ። ዶክተር ለገሰ ግማሽ ክፍለ ዘመን ግድም በዚሁ የትምህርት መስክ ቢቆዩም ወደ ፊዚክስ ዓለም የመጡት ግን በአጋጣሚ ነው። በቀድሞ አጠራሩ አርሲ ክፍለ ሀገር ስሬ ወረዳ በ1942 ዓ ም የተወለዱት ዶክተር ለገሰ የሁለተኛ ደረጃ ትምህርታቸውን የተከታተሉት በአሰላ ከተማ ነበር። በወቅቱ በሁለተኛ ደረጃ የትምህርት ቆይታቸው ጥሩ ውጤት ያስመዘግቡ የነበሩ ወጣቶች ከመላው ኢትዮጵያ የሚሰባሰቡበት የዩኒቨርሲቲ መሰናጃ ትምህርት ቤት ነበር ላብ ስኩል በሚል መጠሪያ በሚታወቀው በዚህ ትምህርት ቤት የተማሩት ዶክተር ለገሰ ለተፈጥሮ ሳይንስ የትምህርት ዘርፎች ውዴታ እንደነበራቸው በአንድ ቃለ ምልልሳቸው ተናግረዋል። ለሂሳብና ተዛማች ትምህርቶች ልዩ ፍቅር የነበራቸው ዶክተር ለገሰ ወደ አዲስ አበባ ዩኒቨርሲቲ ሲገቡ በአራት ኪሎ የተፈጥሮ ሳይንስ ትምህርት ክፍል መመደባቸው እምብዛም አላስከረመም። በዩኒቨርሲቲው የመጀመሪያ ዓመት ቆይታቸው ወደፊት የሚያጠኑትን የትምህርት ዘርፍ ለመምረጥ ሲዘጋጁ ይበልጡኑ ይፈትነኛል ያሉትን ፊዚክስን መረጡ። ከዓመታት በፊት ለአዲስ ነገር ጋዜጣ በሰጡት ቃለምልልስ ምክንያታቸውን አስረድተው ነበር። ፊዚክስን ማጥናት የሆነ አይነት ጀብድ አለው። አንድን የትምህርት ዘርፍ ከማጥናትም በላይ ነው። የትምህርት ክፍሉን ተቀላቅለው ነገር ግን መመረቅ ስላልቻሉ ተማሪዎች እንሰማ ነበር። ያ በጣም የሚስብ ነበር። ራሴን ከምርጥና በጣም ፈታኝ በሆነው የትምህርት መስክ መፈተን ፈለግኩ። ዶክተር ለገሰ የራሳቸውን ፈተና በአጥጋቢ ሁኔታ ተወጥተው በ1964 ዓ ም ተመረቁ። ወዲያውኑ በአዲስ አበባ የንፋስ ስልክ ሁለተኛ ደረጃ ትምህርት ቤት አስተማሪ ሆኑ። እምብዛም ሳይቆዩ ወደ አዲስ አበባ ዩኒቨርሲቲ ተመልሰው አሁንም በፊዚክስ የትምህርት ዘርፍ ሁለተኛ ድግሪያቸውን ያዙ። ከሁለት ዓመት የአዲስ አበባ ዩኒቨርሲቲ የመምህርነት ቆይታ በኋላ ለተጨማሪ ትምህርት ባህር ማዶ ተሻገሩ። በብሪታንያ ሼፍልድ ዩኒቨርሲቲ በድጋሚ በፊዚክስ የማስተርስ ዲግሪያቸውን ጫኑ። የዶክትሬት ዲግሪያቸውን በዚያው ዩኒቨርሲቲ የመቀጠል ፍላጎት የነበራቸው ቢሆንም ከአማካሪያቸው ጋር መስማማት ባለመቻላቸው ሀሳባቸው ተጨናገፈ። በሌላ ዩኒቨርሲቲ የዶክትሬት ጥናታቸውን ለመስራት አመልክተው ተቀባይነት ቢያገኙም የላካቸው የአዲስ አበባ ዩኒቨርሲቲ በሼፍልድ ዩኒቨርሲቲ ትምህርታቸውን እንዲቀጥሉ አሊያም ወደ ሀገራቸው እንዲመለሱ አዘዛቸው። ትዕዛዙን አሻፈረኝ ያሉት ዶክተር ለገሰ ጓደኞቻቸው ካሉበት አሜሪካ ተጓዙ። በዚያም በካሊፎርኒያ ዩኒቨርሲቲ በአስትሮፊዚክስ ዘርፍ የዶክትሬት ዲግሪያቸውን አገኙ። በአሜሪካ ቆይተው የጀመሩትን ምርምር መቀጠል ያልቻሉት ዶክተር ለገሰ ወደ አዲስ አበባ መመለስ ግድ አላቸው። በእናት ዩኒቨርሲቲያቸው በማስተማርና በጥናት ተጠምደው ባለበት ያላሰቡት እድል ከደጃቸው ከተፋ አለ። ኤፍኤም አዲስ 97.1 ጣቢያ ሲቋቋም ከጀመራቸው ፕሮግራሞች አንዱ የሆነው የሳይንስና ቴክኖሎጂ ዝግጅት አሰናጅ ጋዜጠኛ አስቻለው ሽፈራው ከአድማጮች የሚላኩለትን የህዋ ሳይንስን የተመለከቱ ጥያቄዎች እየያዘ ደጋግሞ ይጎበኛቸው ያዘ። ቀላል በሆነ የማስረዳት ዘዬ ለጥያቄዎቹ የሚሰጧቸው መልሶች ተጨማሪ ጥያቄዎችን ይወልዱ ጀመር። የአድማጮች በጎ ምላሽ ሌላ ውጥን ይዞ መጣ አስቻለው እንዲህ ያስታውሳል። ይህን ጉዳይ በተከታታይ እየተወያየንበት ስንሄድ፣ እንዲህ አልፎ አልፎ በሚነሳ ፕሮግራም ብቻ ወይም ደግሞ በሚነሳ አጋጣሚ ብናነሳው የአሁን ሳይንስ ጉዳይ ለምን በመደበኛነት አንድ ፕሮግራም አንሰጠውም የሚል መግባባት ላይ ደረስን። ከዛ በኋላ ፕሮግራሙ እንዴት ሊሆን ይችላል ተቀራርቦ ምን መምሰል አለበት የሚለውን ጉዳይ ከእሳቸው ጋር እዛው አዲስ አበባ ዩኒቨርሲቲ አራት ኪሎ እየተነጋገን በተከታታይ ተወያየን። አንዳንድ ለመነሻ የሚሆኑ ፕሮግራሞችንም እንዲሁ ከቋንቋው ጀምሮ እያነሳን አዳበር ነው። ከዛ በኋላ ፕሮግራሙን መጀመሪያ እሳቸው ካዘጋጁት በኋላ እንዴት እያዳበርን እያስተካከልን ሚድ የሚለው ላይ መግባባት ደረስን። ያው የሬዲዮ ፕሮግራሙ ተጀመረ። እንዲህ አህዶ ያለው ዝግጅት ለረጅም ጊዜ ቀረጻው የሚደረገው በአዲስ አበባ ዩኒቨርሲቲ አራት ኪሎ በሚገኘው የዶክተር ለገሰ ቢሮ ውስጥ ነበር። አስቻለው በመቅረጸ ድምፁ ያስቀረውን የዶክተር ለገሰን ትንታኔ በፈርጅ በፈርጁ እያስተካከለ ለአድማጭ ያደርሳል። በአዘጋጅነትና በምክትል አዘጋጅነት የቆየው የሁለቱ ጥምረት ለስድስት ዓመታት ያህል ዘልቋል። የአዲግራቱን አቤልን ጨምሮ ብዙ ተከታታዮች የነበሩት ዝግጅት በኢትዮጵያ ለሕዋ ሳይንስ አስተዋጽኦ ከፍ ያለ እንደነበር አስቻለው ይናገራል። ይሄ የሬዲዮ ፕሮግራም ብዙ ተወዳጅና ብዙ አድማጭ የነበረው ነበረ። በመደበኛነት ለሳይንስ ፍላጎት ኖሩት ሬዲዮ የሚያደምጠው ብቻ ሳይሆን በትላልቅ የመንግስት ኃላፊዎች ጭምር ፕሮግራሙ ተቀባይነት ነበረው። ስለሆነም የኢትዮጵያ የህዋ ሳይንስ ማህበር እንዲመሰረት ውጥን በቀረበበት ወቅት ጭምር አንዱ መነሻ የሆነው የህዋ ሳይንስ ፕሮግራም ነበረ። በእርግጥም በወቅቱ በመንግስት የኃላፊነት ደረጃ ከነበሩት ውስጥ አቶ ተፈራው አልዋ በሳይንሱ መሳብ ብቻ ሳይሆን በተግባርም ሲሳተፉ ታይተዋል። የኢትዮጵያ የህዋ ሳይንስ ማህበረሰብ የተሰኘው ማህበር ሲመሰረት አቶ ተፈራ የበላይ ጠባቂና የቦርድ ሊቀመንበር ሆነዋል። ዶክተር ለገሰ ለማህበሩ ያበረከቱትን አስተዋጽኦ የኢትዮጵያ ህዋ ሳይንስና ቴክኖሎጂ ዋና ዳይሬክተር ዶክተር ሰለሞን በላይ እንዲህ ያብራራሉ። የኢትዮጵያ ስፔስ ሳይንስ ሶሳይቲ እነተፈረጋረክ ከጥቂት መስራቾች አንዱ ናቸው። በዛ ሰዓት ዘጠና ስድስት ላይ ቦርድ አባለው ነው። ለሶስት አመት ያክል ጸሐፊነት ሰርተዋል። ስለዚህ በዛን ወቅት ያበረከቱት አስተዋጽኦ ቀላል አይደለም። አባል በሆኑበት ጊዜ ደግሞ የተለያዩ ፕሮጀክቶችን አብረን እኔም ተማሪ ሆነን ሀሳቦችን ስናፈልግ ስለነበረ ከሳቸው አንዳቸው ናቸው ና ይሄ ነው። ዶክተር ለገሰ በማህበሩ ቆይታቸው ኢትዮጵያን የህዋ ተመራማሪዎች መናኸሪያ የማድረግ ትልም ነበራቸው። በተለያዩ አካባቢዎች የጠፈር መመልከቻ ቴሌስኮፖችን በመትከል ኢትዮጵያን በገንዘብም በምርምርም መጥቀም እንደሚቻል ያምኑ ነበር። ለዚህም ሁሌም በምሳሌነት የሚጠቅሷት የደቡብ አሜሪካውያን ሀገር ቺሊን ነው። በዓለም ላይ ለሥነ ፈለክ ጥናት ሁነኛ ቦታ ናት የምትባለው ቺሊ 15 የጠፈር ምርምር ጣቢያዎች አሏት። ኢትዮጵያም በእንጦጦ ተራራ አንድ ለእናቱ የሆነውን ጣቢያ አቋቁማለች። ዶክተር ለገሰ ተመሳሳይ የምርምር ጣቢያ በላሊበላ አካባቢ ተመስርቶ የማየት ህልም ነበራቸው። አስትሮፊዚስቱ ህልማቸውን እውን ባያደርጉም ራያቸው ከተማሪዎቻቸው ዘንድ ቀርቷል። ከ1994 ዓ ም ጀምሮ ዶክተር ለገሰን የሚያውቋቸው ዶክተር ሰለሞን ለሁለተኛ ድግሪያቸው ሲሰሩ ተማሪያቸው ነበሩ። ምን አይነት መምህር ነበሩ ለሚለው ምላሽ አላቸው። መምህር ሁኖ ሲያስተምሩ የድሮ ባደማርያም ተማሪ ስለነበሩ መሰለ የትምህርት አቀራረባቸው፣ የማስተማር ስልታቸው፣ ዘዴያቸው ጥሩ ነው። ሳቢ ናቸው። በአዲስ አበባ ዩኒቨርሲቲ በአስትሮፊዚክስ የዶክትሬት ዲግሪ ጥናቱን እያካሄደ የሚገኘው አተክልቲ በላይ የዶክተር ሰለሞንን ገለጻ ይጋራል። ክላስ ውስጥ ሲያስተምሩ በጣም በጣም ጎበዝ አስተማሪ ነው የነበሩ። ማለት አሁን አንድ ነገር ለመግለጽ ሲፈልጉ በቀላል ዘዴ ነው የሚያስረዱ። በዛ ላይም ደግሞ የሂሳብ ችሎታቸው በጣም ከፍተኛ ነው እና ባጭሩ ነው የሚያስረዱ፣ ግን ያን የሚጠቀሙበት ሂሳብ ደግሞ በጣም አድቫንስድ የሆነ ነው። ሌት የሚያደርጋቸው ከሌሎች መምህራኖች ማለት ነው። ዶክተር ለገሰ ከማስተማር ባሻገር የጥናት ስራዎቻቸውን በታዋቂ የምርምር ጆርናሎች ላይ አሳትመዋል። ጆርናል ኦፍ አስትሮፊዚክስ ጆርናል ኦፍ አስትሮፊዚክስ ኤንድ ስፔስ ሳይንስ እንደዚሁም መንዝሊ ኖቲስ ይጠቀሳሉ። የሬዲዮ ዝግጅት አቅራቢው መምህሩ ተመራማሪውና የማኅበር መሥራቹ ዶክተር ለገሰ ሐሙስ ሚያዚያ 19 በቤታቸው ባሉበት ሕይወታቸው አልፎ ተገኝቷል። የሦስት ልጆች አባት የነበሩት የዶክተር ለገሰ የቀብር ሥነ ሥርዓት በማግስቱ በጴጥሮስ ወጳውሎስ መካነ መቃብር ተፈጽሟል። ዘርፈ ብዙ አስተዋጽኦ ያደረጉትን እኚህን ምሁር አብሯቸው የሰራው ጋዜጠኛ እስቻለው እንዲህ ጠቅልል አድርጎ ይገልጻቸዋል። እኔ ዶክተር ለገሰ ወትሮ የሚታየኝ ነገር ለሳይንስ የነበረው ፍቅሩና ይሄንንም ኢትዮጵያ ውስጥ ለማስረጽ ይህንንም በህብረተሰብ ውስጥ ለማስፋት እንደ ሀገርም ደግሞ ያኔ ትንሽ የሚያስገርሙና አስቂኝም የሚመስሉ ነገሮች ነበሩ። እንደ ብርቅ ነበር የሚታየው ስለ ህዋ ሳይንስ ማውራት። እንዲሁ አንዳንዶችም ዋዘኝነት ይመስላቸው ነበረ። ስለ ዳቦና ስለ እለት ጉርስ እርግጠኛ መሆን ባልተቻለበት ሀገር እንዴት ነው ስለ ህዋ ሳይንስ የሚወራው በሚል የህዋ ሳይንስ እስከምን ድረስ ደርሶ በሀገር ደረጃ በህዝብ ደረጃ ሊያመጣ የሚችለውን ለውጥ ያለመገንዘብ እንዲሁ ከሰማይና ከምድር ርቆ ከመሄድ ጋር ብቻ የሚያገናኙት ሰዎች ነበሩ። ግን እዚህ ምድር ላይ በእያንዳንዱ ህይወታችን ውስጥ ሊያመጣ የሚችለውን ለውጥ ሊያመጣ የሚችለውን ምርታ ያለመረዳት ነገር ነበር። ዶክተር ለገሰ ያንን ነበር ለማሳየት ይሞክር የነበረውና ይህንንም በታታሪነት አሳይቷል። በፍቅር አሳይቷል። ባለመድከም አሳይቷል። የዛሬው ጥንቅራችን ይህን ይመስል ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።